አዲስ አበባ የሚገኘው የአንድነት ለዲሞክራሲና ፍትሕ ፓርቲ ዋና ጽሕፈት ቤት በፖሊስ ቁጥጥር ስር ውሏል። ትናንት ምርጫ ቦርድ ዕውቅና የነሳቸው የፓርቲው አመራር አባላትም ወደ ጽሕፈት ቤቱ እንዳይገቡ መደረጋቸውን ይገልጻሉ። ፖሊስ ከጽሕፈት ቤቱ ሲያግዳቸው የፍርድ ቤት መረጃ እንዳላሳየም ወይም የፍርድ ቤት ትዕዛዝ እንዳላሳየም ተናግረዋል። የየካ ክፍለ ከተማ ፖሊስ እርምጃውን የወሰደበትን ምክንያት ጠይቀን መልስ ሊሰጡን አለመተባበራቸውን መለስካቸው አማሃ የፓርቲውን ምክትል ፕሬዝደንት እና የምክር ቤት ተወካይ አቶ ግርማ ሰይፉን አነጋግሮ ባጠናቀረው ዘገባ ይዟል። እኛ ጠዋት ተሰብስበን ነበረ፣ ስራ አስፈጻሚ ተሰብስበን ነበረ። በምርጫ ቦርድ የተሰጠው ሕገወጥ ውሳኔ አስተዳደራዊ ውሳኔ ነው። አስተዳደራዊ ውሳኔ ደግሞ በፍርድ ቤት ሊለወጥ የሚችል ነገር ነው። ስለዚህ ያው ተፈትኖ የወደቀም ቢሆን ቱ እስከ መጨረሻው እድሉ እንሞክራለን። ከዛ በኋላ በፍርድ ቤት ትዕዛዝ ይዘው ከመጡ እናስረክባቸዋለን ብለን ማስበን ነበርና ይህንን እየሰራን ባለንበትና የብሔራዊ ምክር ቤቱ ደግሞ የፓርቲው ጠቅላላው ጉባኤ በሌለበት ጊዜ የፓርቲው ከፍተኛ አካል ነው። እንግዲህ የአንድነት አባላቶችን እንደምታውቀው በማንኛውም ሰዓት በማንኛውም ጊዜ በፊሽካ ሲጠራ የሚመጣ ስለሆነ የአንድነት ብሔራዊ ምክር ቤት ትላንትና ተወስኖ ለዛሬ ከሰዓት ተጠርቶ የአንድነት ብሔራዊ ምክር ቤት አባላት ወደ ስብሰባ ሲመጡ እንዲሁም ምክር ቤት አባላት በላይ በሆኑ ኃይል ተከቦ መግባት ተከለከልን ጠዋት ስብሰባ ላይ ነበርን ስብሰባ ጨርሰን ለምሳ ወጥተን እንደገና ለምክር ቤት ስብሰባ ስንመለስ ነው በፖሊስ የተከለከል ነው ፖሊስ የሚያስመጣ አቶ ግርማ ነገር የለም አቶ ግርማ እና ፖሊሶች ይህንን ድርጊት ሲፈጽሙ ምንም የፍርድ ቤት ትእዛዝ በእጃቸው የለም አንደኛ ምንም ፖሊሶቹ በሬዲዮ ነው የሚታዘዙት ከፍርድ ቤትም ቢሆን ከማንኛውም አካል ትእዛዝ ይዘው አልመጡም በሬዲዮ ነው እየታዘዙ ነው የሚፈጽሙት መኪኖቻችንን እንኳን ለማውጣት በሬዲዮ ትእዛዝ ተቀብለው ነው መኪኖቻችንን፣ ፈትሸው አንድም ወረቀት ይዞ መውጣት አይቻልም ብለው እየፈተሹ ነው ያሶት። እና የምክር ቤቱ ስብሰባም አልተካሄደም ማለት ነው? አልተካሄደም። በምን ሁኔታ ይካሄዳል? በቃ ቢሮውን እኮ ወታደር ተቆጣጠረው እኮ። እናንተ ይህን መግለጫ ለመስጠት ስጠሩ ግን ከትላንትና ጀምሮ እውቅና ያላችሁን ሲባል የሕጋዊ መሰረት እንዳላችሁ አድርጋችሁ ቆጥራችሁ ነው ጋዜጣ መግለጫ ያጠራችሁት እንዴት ነው? በመጀመሪያ ደረጃ ብሔራዊ የምርጫ ቦርድ አንድም ፓርቲ ህጋዊ ህግ ወጥ ብሎ ለመወሰድ አንድም የህግ መሰረት የለውም። ያጠፋነው ነገር ካለ ይሄንን አጥፍታችኋልና በዚህ በዚህ ምክንያት ብሎ ማስጠንቀቂያ ሰጥቶ እንደዚህ አድርጋችኋል ብሎ ሰርተፊኬታችንን መሰረዝ ይችላል። ቢሰርዝ እንኳን እኛ ያንን የሰረዘውን ሰርተፊኬት ልክ አይደለም ብለን ፍርድ ቤት መሄድ መብት አለን። እንደዚህ አይነት ህግና ስርዓት ያለው ነገርም አለማድረግ አይቻልም። አሁን እኮ ውሳኔው ፖለቲካ የፖለቲካ ውሳኔ ስለሆነ በፍጹም እነዚህ ሰዎች ልክ ናቸው ብዬ ለማሰብ ይቸገራለሁ። እና አሁን እንደምታደርጉት ከዚህ በኋላ እኛም እናደርገው ምን እናደርጋለን። እንግዲህ እኛ የኢትዮጵያን ፖለቲካ እንመራለን ብለን ተደራጅተናል። ኢትዮጵያ ውስጥ የመደራጀት መብት አለ የሚል ህገ መንግስታዊ ድንጋጌ አለ ብለን ተደራጅተን እንቅስቃሴ እያደረግን ነው። አይ ልክ አይደላችሁም፣ መደራጀት የሚቻለው ለምርጫ ቦርድ ስታጎበድድ መደራጀት አትቻልም ከተባለ እኛ ደግሞ ለመደራጀት በዲናችን ውስጥ የመጣው የነጻነት ስሜታችን በምርጫ ቦርድ ጫማ ስር የሚያስቀምጠን አይደለም። ስለዚህ በምንም አይነት ነጻነታችንን አንጠይቅም እና የምንመርጠውን መንገድ እኛ እያንዳንዱ ሰው በፍላጎቱ ይመርጣል። ማንኛውም ግን የኢትዮጵያ ህዝብ ነው እንግዲህ ይህንን የትግል ስልት የሚመርጥና የሚጫወተው። በጣም አመሰግናለሁ አቶ ግርማ።